ሰላም ጤና ይስጥልኝ። የተከበራችሁ አድማጮቻችን እንደምን አምሽታችኋል? ይሁድ ምሽት የህዳር 10 2015 ዓ ም መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ጋቢና ቤ ተከታዮቹን 30 ደቂቃዎች ከእናንተ ጋር አብሮ ይቆያል። የደን ገረመውን መርሃ ግብሩን የምራው ኤልያስ አስማረ፣ በቅንብሩ ጽዮን ግርማ በምሽቱ ዋና አዘጋጅነት ከሌሎች የአሜሪካ ድምፅ ባለሙያዎች ጋር በመሆን አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ምሽቱ ቀዳሚ ወዳደረግነው ርዕስ እንለፍ። ዛሬም እንደተለመደ ሁሉ በሳምንት ውስጥ ከተደመጡ ጥንቅሮቻችን ተደግሞ ቢሰሙ ያልናቸውን ነው መርጠን የያዝንላችሁ። አለምነህ ተሻለ ነዋሪነቱን በደቡብ ኢትዮጵያ ያደረገ ወጣት የግብርናና የአካባቢ ጥበቃ ባለሙያ ነው። የቤተሰብ ግብርና በተሰኘው መርሃ ግብሩ በየአመቱ አንድ ሺ ያህል ቤተሰቦችን ዘመናዊ ግብርናና ከተፈጥሮ ጋር የሚተስማማ አኗኗር ብልሃትን ለማስተማር አቅዷል። ይህን ለማሳካት አነገባቸው መሳሪያዎች መካከል አንዱ ደግሞ ማህበራዊ መገናኛ ሚዲያዎች ናቸው። ወጣቱ የተለያዩ ግብርና ነክ ልምዶችን በማህበራዊ መገናኛዎች እያጋራ ይገኛል። ይህንን ጥረቱን በተመለከተ ሀሳቡን ለመስማት በዚህ ሳምንት ጋብዘ ነው ነበር አለምነህን በስልክ ያነጋገረው ሀብታሙ ስዩም ነው። እኔ ስሜ አለምነ ተሻለ እባላለሁ። ወተር ሶርስ ኤንድ ኢንቫይሮንመንታል ኢንጂነሪንግ ከአርማ ዩኒቨርሲቲ የመጀመሪያ ዲግሪ አለኝ። ከዛ በመቀጠል በጊቤ ሶስት ሃይድሮ ኤሌክትሪክ ፓወር እና በአባይ ከሶስት አመት ያላነሰ ጊዜ እዛ አሳለፍኩኝ። ከዛ በመቀጠል ቀጥታ አሁን የቤተሰብ ግብርና ቤዝቦር ፋሚሊ አግሪካልቸር ወደተባለው ኢኒሼቲቭ እስክመጣ ድረስ ላለፉት ሰባት ዓመታት በዚህ ፕሮጀክት ላይ ነው የቆየሁት። በጣም አመሰግናለሁ አለምነት። የቤተሰብ ግብርና መርሃ ግብር ወይንም እንቅስቃሴ መቼ ነበረ የተጀመረው? እንዲጀመርስ ምክንያት የሆነው ጉዳይ ምን ነበረ? የቤተሰብ ግብርና የሚለውን እንቅስቃሴ ከመጀመሪያችን በፊት ሆሳና አካባቢ በሃድያ ዞን ውጩ ምርት ወይም የእንሰት ምርት በደንብ ይመረት ነበር እና እሱን የቆጮን በቀላሉ መቶ ሰማንያ ኪሎ ግራም በሰዓት ማጣራት የሚችል ማሽን ቤዝነች የኢንጂነሪንግን እውቀት በመጠቀም ለተጠቃሚዎች ለማድረስ ከኢትዮጵያ የአእምሮ ጥበቃ ጽህፈት ቤት በማስመዝገብ በሱ ስራ ነበረ ስራውን የጀምር ነው። በመቀጠል እንግዲህ የዚህ የቆጮ ፕሮሰስ የማድረግ የማጣራት እና ለገበያ የማቅረብ ሁኔታ ትንሽ ሰፋ ያለ ዲፓርትመንት ማዋቀርን እና በደንብ ማስተዋወቅን የሚጠይቅ ነገር በመሆኑ እሱ ላይ እየሰራን እያለን ኮቪድ ተከሰተ። በመሀል ኮቪድ ከመከሰቱ በፊት እንዳጋጣሚ በሁለት ሺ አስራ ዘጠኝ ያንግ ወተር ሶሉሽን የሚባል ብራሰልስ ለሚገኝ የኢስት አፍሪካ ኤዲሽን እሱ ላይ ተሳትፈን ነበር እና ልክ ያንን ተሳትፌ ከምስራቅ አፍሪካ አስር ፌሎች ናቸው። ዩጋንዳ ላይ ኢንቴንሲቭ የሆነ ትሬኒንግ ሲዋሰ፣ የሚባል ምስራቅ ሚድል ስት ላይ የሚገኝ ድርጅት ነው። ቴክኒካል ፓርትነሩ ከነሱ ጋር በመሆን ትሬኒንጉን ወስደን እንደተመለስን ኮቪድ ተከሰተ። በኮቪድ ሲከሰት፣ እንግዲህ ይሄ የቤተሰብ ግብርና የሚለው ሀሳብ ከዲላይት ቆጮ ብለን ከጀመርነው ኢኒሽቲቭ ጋር አብሮ መሄድ ስለነበረ እና በደንብ እየዳበረ የመጣ ሀሳብ ስለነበረ የጂኦግራፊ ሳይንስ ነው። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ሆል ኢትዮጵያን ሊያካለል የሚችል ፕሮጀክት እንደሆነ ስለም ስናምን ወደዚህ ስራ አቀባል ማለት ነው። ማህበራዊ መገናኛዎችን በመጠቀም ግብርናን የሚመለከቱ ጉዳዮችን ታነሳሳላችሁ። ስለምን ስለምን ጉዳዮች ምክር ሰጣችኋል? ስለ የትኞቹ ዘመናዊ አሰራሮችስ ለተከታዮቻችሁ እውቀት ለማካፈል ሞክራችኋል? የሚለውን ለናሙና ያክል የተወሰኑትን ብትነግረን። በዋናነት እንደምናደርገው ይሄ ኢንተግሬትድ ሶሊድ ዌስት ማኔጅመንት የሚባሉ ወይም ወተር ሃይጅን ሳኒቴሽን የሚባሉ ዋሽ ኢንተርቬንሽኖችንም ጭምር ነው የምንሰራው። እዚህ ላይ ምርጥ ምርጥ ተሞክሮች አፍሪካ ውስጥ የነበሩትን ለምሳሌ አፍሪካ ኪወርድ ጋርደኒንግ በርካታ የአፍሪካ ሀገራት ውስጥ ተሰርቶ ጥሩ ውጤት ያመጣ ቴክኖሎጂ በመሆኑ እሱንም እኛ እናስተዋውቃለን። ሬዝቤድ ጋርደን እና ስኩዌር ፉት ጋርደኒንግ የሚባሉ አሁን በአሜሪካን በአውሮፓ እና እንዲሁም በካናዳ በደንብ እየተጠቀሙ ያሉ ቴክኖሎጂ ነው። በነገራችን ላይ ከዚህ በፊት በምናመርተው ሳይሆን በትንሽ ቦታ በርካታ ውጤት በማምጣት ከግቢ ውስጥ የምናወጣውን ውሃ ቆሻሻ በመጠቀም ኮምፖስት በማድረግ ውጤታማ የሆነ ስራ መስራት እሱም ብቻ ስራውን ብቻ መስራትም ሳይሆን ያንን ደግሞ ወስዶ ለተጠቃሚ መሸጥ የሚለውንም ሀሳብ ጭምር ነው ምክንያቱም እኛ ባጠናነው ጥናትና በዚህ ሆሳና አካባቢ እና አንዳንድ ከተማዎችን ዞር ዞር ብለን ገበያዎችን ለማየት ስንሞክር ዋነኞቹ የዚህ ጉዳይ ተዋንያን ሆኖ የምናገኛቸው ሴቶች ናቸው። እንግዲህ እነዚህ ሴቶች እነሱ ጫንቃ ላይ ነው ሁሉ ነገር የወረደው። ወስዱ አትክልትን መሸጥ፣ አትክልትን ለገበያ ማቅረብ በርካታ ቦታዎች ላይ የተለመደ አይደለም። ጥሩ ተሞክሮች ከተማ አካባቢ ይታያሉ። አዲስ አበባ አካባቢ፣ አዋሳ እና ትልልቅ ከተሞች ላይ ጥሩ ጥሩ ነገሮች እናያለን። ነገር ግን ይሄ ስራ በደንብ ተስፋፍቶ ግቢ ውስጥ ሰው ያመረተው ምርት ወደ ገበያ ማቅረብ የሚችልበት መንገድ ባሉቼን ላይም መስራት እንዳለብን ስለሚሰማን ነው። እንግዲህ የቤተሰብ ግብርና ሆልስቲክ የሆነ አፕሮች ነው። ኢንቴግሬትድ ሶሊድስ ማኔጅመንት የሚባለው። ከኢንቴግሬትድ ሶሊድስ ማኔጅመንት ትልቁ ቦታ የሚይዘው ከቤት ውስጥ የወጣውን ቆሻሻ ኮምፖስት ማድረግ ውሃ ማለት ያለንን ሀብት በመጠቀም ቆሻሻ ውሃንም ለኮምፖስቱ በመጠቀም አትክልት ማምረት ያንን አትክልት ገበያ ላይ መሸጥ ኢኮኖሚውንም ውስጥ ያደርጋል ማለት ነው። ስለዚህ ክላይሜት ላይ ያለውንም ችግር እየፈታን ሰዎች ምግብ እየተመገቡ እንዲሁም ገንዘብ እያገኙ ጤንነታቸውን እየጠበቁ የሚኖሩበትን መንገድ አንድ ላይ አድርጎ የያዘ ሀሳብ ነው። በተለይ ወጣቶችን በግብርና ዘርፍ እንዲነቃቁ የተለያዩ መላዎችን እንዲያውቁ በማድረግ ረገድ ይሄ የማህበራዊ መገናኛ አውታር ያለው ፋይዳ ያለው ጠቀሜታ ምንድን ነው ብለህ ታስባለህ? የማህበራዊ ሚዲያ ጠቀሜታ በጣም በርካታ ነው። ለምሳሌ ያህል አሁን አንተና እኔም እንድንተዋወቅ ወይም ይህን ኢንተርቪው እንድሰጥ ምክንያት የሆነው ይሄው ማህበራዊ ሚዲያ ነው። እርግጥ ለረዥም ጊዜ አልጠቀምም ነበረ። ቅድም እንደነገርኩ የአንጎተር ሶሉሽን አስር ፌሎሽን ከምስራቅ አፍሪካ ኢትዮጵያን ወፍ የሚነበር ከሄድኩትና አስራችንም እንገናኝበት አንድ ግሩፕ ክሬ ሲደረግ ትንሽዬ የግሩፕ ነች የምንገናኝበት የምናወራበት ሀሳብ ፕሮጀክታችንን የምናዳበርበት አንድ ግሩፕ ክሬ ሲደረግ ነው ለመጀመሪያ ጊዜ ፌስቡክ የከፈትኩት። እኔ ከዩኒቨርሲቲ ከረዥም ጊዜ ቆይታ በኋላ ማለት ነው ሁለት ሺህ አራት ላይ ነበረ ፌስቡክን ያጠፋውት። ከዛ በኋላ ልጠቀመው፣ ምክንያቱም ጊዜን እንዲወስድብኝ አልፈልግም ነበረ እና ለምን ምድም እንዲሆን ስላልፈለግኩ ልክ ነገሮቼ ሀሳቦቼ በመስመር ሲይዙልኝ የማህበራዊ ሚዲያን ለመጠቀም ቻልኩ። ያን ባደረግኩ ሰዓት እንግዲህ አቅሙን አየው ታኔ ለመስጠት የሚከብዱ ከአቅም በላይ የሆኑ ነገሮች እንዳሉእና ና የዛ ዘርፍ ባለሙያ አለመሆኑን ስለምንረዳ አንድ ነገር ላይ ብቻ ራሴን ለማሳደግ እጥራለሁ። ያ ሶሻል ሚዲያ ወይም ማህበራዊ ሚዲያ የሚባሉ ሚዲያዎች የበርካታ ሰዎችን ሕይወት እንዲቀየር አቅም እንደሆነ አሁን ተረድቻለሁ። አሁን ራሱ ከአንተ ጋር እያለሁ አብዛኞቹ ከአዲስ አበባ፣ ከጎንደር፣ ከባህርዳር፣ ከአዋሳ፣ ከውሳና ስለ ዘር ስላለባቸው ችግር በስልክም ምንም እያገኙ የሚያወሩበት አጋጣሚ አለ። ሀሳቦችን እኛጋ ያለው ነገር ለማካፈል ሀገራችንን ለመቀየር ወጣቱ ተነቃቅቶ ምግብ አምርተን ከድህነት የምንወጣበት መንገድ ላይ ለመስራት ትልቅ ሚዲያ ይችታል። ትልቅ ትልቅ ፋይዳ አለው። እንግዲህ ዛሬ ዓለም ነህ እኔ እናንተ በምንነጋገርበት አፍታ የዓለም መሪዎች ዓለምን እያስጨነቀ ስለሚገኘው የአየር ንብረት ለውጥና ተያዥ ጉዳዮች እየመከሩ ይገኛሉ። በግብጽ ማለት ነው። አንተ ደግሞ ከግብርና ጎን ለጎን የከባቢ ሁኔታ ጥበቃ ላይም ትሰራለህ። ወጣቶች በዚህ ቀን እንዲያስቡት ከአካባቢ ጥበቃ ጋር የተገናኘ ሀሳብ ሰጥ ብትባል አጽንኦት ልሰጠው የምትችለው ጉዳይ ምንድን ይሆናል? እኔ እዚህ ላይ አንድ ነገር ነው ማለት የምፈለገው ምናልባት ይሄ የዓለም የአካባቢ ለውጥ ሁኔታ አንዳንዴ የሌሎች ሰዎች አድርገን የምናስብበት ሁኔታ ይኖራል። አንድ አለም ነው ያለን፣ እኛ በርስ የተገናኘን ሰዎች ነን። እኔ አንድ ምክር ወይም አንድ ነገር በልብት ላይ ሙዝን የመሰለ ጣፋጭ አትክልቶችን የመሰሉ ደስ የሚሉ ነገሮችን ለሰጠች ምድር የእኛ ምላሽ ምንድን ነው? እኔ እንደ ራሴ ወይም እንደ ግለሰብ ለዚች ምድር ሸክም ነኝ ወይስ አይደለው? ይሄ እያንዳንዱ ሰው መጠየቅ ያለበት ጥያቄ ነው። መሪው እንደ መሪ ፖሊሲ ሜከሮች እንደ ፖሊሲ ሜከሮች፣ ሳይንቲስቶች እንደ ሳይንቲስቶች ማድረግ የምንችለው ነገር አለ። የሚበላ ልጅ የትም ባይቀር ግዴታውን እየተወጣ ነው። ፕላስቲክ የሚያመርት የፕላስቲክ ፋብሪካ ባለቤት እንዲህ እኔ እኮ የምጥለው ፕላስቲክ ሪሳይክል መደረግ አለበት ብሎ ካሰበ እየተወጣ ነው። መንግስትን የመንግስት አካል ላይ መሪ ሆኖ የሚሰራ ሰው ሀሳቦች ሲመጡ ወደ ፖሊሲ አውርዶ ደግሞ ህዝብን ወይም አገርን ወይም ችልምድር የማያጠፋ ነገር ሲያደርግ ያም ግለሰብ የራሱ ተወጣ ማለት ነው። እንደ ማጠቃለያ እኔ ለአገሬ ሸክም ነኝ ወይስ በረከት ነኝ? ይህን ጥያቄ ሁሉ ሰው ከጠየቀ ለአካባቢው አንድ ምላሽ መስጠት የምችልበት መንገድ አለ ብዬ አስባለሁ። እጅግ በጣም አመሰግናለሁ። ዓለምነት ተሻለ የቤተሰብ ግብርና ስለተሰኘው መርሃ ግብር በአጠቃላይ ደግሞ ማህበራዊ መገናኛዎችን በመጠቀም ስለ ግብርና፣ ስለ አካባቢ ጥበቃ የምትሰጣቸውን ሀሳቦች በተመለከተ ስላካፈልከን ነገር ሁሉ በእጅጉ አመሰግናለሁ። መልካም እድል እንዲገጥምም እመኝልሃለሁ። እኔም አመሰግናለሁ። እግዚአብሔር ይስጥልህ። ሌላው በሳምንት ውስጥ ከተሰሙ ጥንቅሮቻችን መካከል ለዛሬ ቢደገም ያልነው ደግሞ ወደ ባህር ዳር ይወስደናል። በምልክት ቋንቋ የሰለጠኑ አስተርጓሚዎች በበቂ ሁኔታ ባለመኖራቸው በባህር ዳር ከተማ የሚገኙ መስማት የተሳናቸው ዜጎች የማህበራዊ አገልግሎት ለማግኘት መቸገራቸውን ገልጸዋል። በባህር ዳር ከተማ በማህበር ተደራጅተው የሚገኙት መስማት የተሳናቸው ዜጎች ወደ ፍትህ፣ ሕክምና እንዲሁም ደግሞ ከትምህርት ጋር የተያያዙ ተቋማት አገልግሎት ለማግኘት ሲሄዱ አስተርጓሚ በማጣት መቸገራቸውን ገልጸዋል። መንግስት በመሰረታዊ አገልግሎት ሰጭ ተቋማት ውስጥም አስተርጓሚ እንዲያስቀምጥም ጠይቋል። አስቴር ምስጋናው ዝርዝር ይዛለች። ከልጅነቷ ጀምሮ መስማት እንደማትችል የምትናገረው ተማሪ ማህሌት ኃይሉ የአስራ ሁለተኛ ክፍል ተማሪ ናት። ማህሌት ከአንደኛ እስከ አራተኛ ክፍል በልዩ ፍላጎት ትምህርት መስጫ ማዕከል ተምራለች። ከአምስተኛ ክፍል በኋላ ግን ትምህርቷን መቀጠል መቸገሯን ትናገራለች። ወላጆቿ በቀጠሩላት አስተርጓሚዎች ትምህርቷን የቀጠለችው ማህሌት ፈተና የሆነባት ግን ወደ ህክምና ተቋማት ስትሄድ መሆኑን ትናገራለች። ፖሊስ ጣቢያም፣ ፍርድ ቤትም ሲሄድ አስተርጓሚ ባለመኖሩ ምክንያት ሐሳቤን ገልጬ ችግሬን ማስረዳት አልችልም እና አስተርጓሚ ባለመኖሩ ምክንያት በሱ ችግር ይገጥመኛል። እና ማሌት መሰል ጓደኞቿ ጾታዊ ጥቃት ሲደርስባቸው በፍትህ ተቋማት አስተርጓሚ ባለመኖሩ በደላቸውን የሚረዳ እንደሌለ ትናገራለች። ሌሎች መስማት የተሳናቸው ሕጻናት ሴት ልጆችን መስማት አይችሉም በማለት የተለያዩ ወንዶች ጥቃት ያደርሱባቸዋል። ምስጢራችን ይደብቁልናል በማለት መስማት ለተሳናቸው ህጻናት ሌላው ፈተና ደግሞ ትምህርት የማግኘት እድል ነው የሚሉት በባህር ዳር ከተማ የሚገኘው የአጼ ሰርጸ ድንግል አንደኛና ሁለተኛ መለስተኛ ትምህርት ቤት የልዩ ፍላጎትና ድጋፍ መስጫ ማዕከል አስተባባሪ ወይዘሮ ጤና ወርቁ ናቸው። አት ከአንደኛ ክፍል እስከ አራተኛ ክፍል መስማት የተሳናቸው ተማሪዎች በልዩ ፍላጎት ዩኒት ምንለዋል። እዛ ዩኒት ውስጥ ላይ በሰለጠነ መምህር ልዩ በሆነ ማቴሪያል እንደ ፍላጎት እንደ ችሎታቸው አድርገን ከአንደኛ እስከ አራተኛ ክፍል ይማራል። ከዛ በኋላ ከአንደኛ እስከ አራተኛ መሰረታዊ የሆነ እውቀት ይዘው ከተማሩ በኋላ ከአምስት በኋላ አካቶ ትምህርት ወይም መደበኛው ትምህርት ክፍል ውስጥ ላይ ገብተው ተካተው ይማራሉ። እዛ በምናካተትበት ጊዜ ግን እዛ ክፍል ውስጥ ያሉ የሚያስተምሩ መምህራን የምልክት ቋንቋ ናቸው። ይሄ የምልክት ቋንቋ ስለማይችሉ ልጆች ጋር ልጆችን ወስዶ የማስቀመጥ ያክል እንጂ ድጋፍ እየተሰጣቸው መማር ማስተማር እንግዲህ በገለጻ በተግባር በንግግር የሚካሄድ ነገር ነው። ስለዚህ ይህንን ነገር ልጆቹ አያገኙም። በባህር ዳር ከተማ የሚገኘው የካቲት 23 አንደኛና መለስተኛ ደረጃ ትምህርት ቤት ልዩ ፍላጎት የሚሹ ተማሪዎችን በብዛት ያስተምራል። መስማት የተሳናቸው ተማሪዎች ከአራተኛ ክፍል በኋላ እንደሚያቋርጡ የሚናገሩት ርዕሰ መምህሯ ወይዘሮ የርባለም ናቸው። ልዩ ድጋፍ ቢደረግላቸው ግን ትልቅ ደረጃ መድረስ የሚችሉ ናቸው ብለዋል። መንግስት የመምህር ብዛትን ጨምሮላቸው ሁሉን የሳብጀክት አይነቶች እንዲማሩና ወደፊት የራሳቸውን ከፍተኛ ደረጃ ምን እንደሚደርሱ ማሳያ ብዙ መምህራን አሉ። በዚሁ ሁሉ የያዙ አሉ። እነዚህ ይደርሳሉ ተብሎ ታስቦ መንግስት ትኩረት ሰጥቶ ለነሱ ማለት ነው፣ የተወሰኑ አሉ። ነው ያ በዚህ በመማር ማስተማሩ ብቻ ሳይሆን የሚያግዛቸው የሚረዳቸው ሲያጡ ወደ ቀን ስራ ሁሉ የሚገቡበት አጋጣሚ ያለ ነው፣ የሚሉ የሚነሱ። ስለዚህ የሚያግዛቸው ስለሚያጡ ማለት ነው። በምልክት ቋንቋ ተምሮ በዚሁ ትምህርት ቤት መምህር የሆነው አለኝተዋቸው የችግሩን ስፋት መመልከቱን ይናገራል። በዚህ ጊዜ በማሰልፍ ጊዜ ብዙ ውጣ ውረዶችና ፈተናዎች አሳልፈው እዚህ ላይ ደርሰዋል ማለት ይቻላል። የምልክት ቋንቋ ነው። የምልክት ቋንቋ ስላላችሁ በምልክት ቋንቋ እናስተምራችሁ

ሴይሶም የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ምክትል ኮሚሽነር ካሳ አበባው የአካል ጉዳተኞች የስራ ስምሪት መብትን የሚመለከተው መመሪያ አስራ ሁለት ክፍተት እንዳለበት ገልጸው በመሰረታዊ የአገልግሎት ሰጪ ተቋማት ላይ በምልክት ቋንቋ የሰለጠነ አስተርጓሚ ከመቅጠር አኳያ ሕግ እንዲወጣለት እየሰራን ነው ብለዋል። አንዱና በግልጽም የሚታወቀው አሁን ያነሳሽው ጉዳይ ነው። የሙሉ መስማት የተሳናቸው የነሱ አለ። እነሱ ላይ አሁን የተነሳው እንደተባለው ትልቅ ኢሹ ነው። ለነዚህኞቹ ለአይነ ስውራን ረቂቅ አናባቢ እንደተቀጠረ ሁሉ በተለይ ሰፊ ማህበራዊ አገልግሎት በሚያገኙበት ተቋማት ውስጥ ሪል ችግር አለ። እኛ እና ወደፊት ታስቦ መሰራት የሚገባበት ነው። እስካሁን በዚህኛው በወጣው መመሪያችን ላይ ገበርን አልተደረገም። አሁን ቀጣይ በሚወጣው ላይ ግን ሴቶችና ሕጻናት ማህበራዊ ጉዳይ ተቋም ጋር እየተነጋገርን ነው በአዲስ ማዘጋጀት የሚገባን እስካሁን ያልፈታ ናቸው መመሪያውም ያልፈታቸው የአካል ጉዳት የአካል ጉዳተኞች ማስተናገድ ያለብን አንዳንድ በመመሪያ መካተት ያለባቸው ነገሮች አሉ። እሱን ለማካተት እንግዲህ ወደፊት እናወጣለን ብለን ያዝ ነው። እስካሁን ባለው ሁኔታ ግን በዚህ ደረጃ አልተቀመጠም። ጉዳዩ ግን ያሳምናል። የአማራ ክልል ትምህርት ቢሮ በበኩሉ በአስር የመምህራን ማሰልጠኛ ተቋማት የምልክት ቋንቋ የሚሰለጠኑ ባለሙያዎችን በስፋት እያሰለጠነ መሆኑን በቢሮ የልዩ ፍላጎትና የአካቶ ትምህርት ባለሙያ ወይዘሮ ስንታየው ምሩ ገልጸዋል። የአማራ ክልል መስማት የተሳናቸው ማህበር ፕሬዚዳንት አቶ አማረ ያዜ እንዳሉት በአማራ ክልል ስምንት ሺ ያህል መስማት የተሳናቸው ወገኖች አሉ። ለአሜሪካ ድምጽ አስቴር ምስጋናው ባህርዳር። የስራ ስልጠናዎችን የሚያሰለጥኑ ባለሙያዎችና ወጣቶች የስልጠና አካሄዳቸው ከጽንሰ ሀሳብ ይልቅ በጨዋታና ና በእለት ተዕለት ህይወት ውስጥ እንዲተገበር ለማስቻል ጂይዘንድ ኢንተርናሽናል ከሌሎች ሀገር ተቋማት ጋር በመቀናጀት ላለፉት ስድስት ወራት በሁለት ዙር አንድ መቶ ዘጠና ተማሪዎችን አስመርቋል። በዚህ ሳምንት ታዲያ ከሰልጣኞቹና ና ከአሰልጣኞቹ ጋር ቆይታ አድርጌ ያሰናዳዎት ዘገባ ተከታዩ ይሆናል። በኢትዮጵያ ከትምህርት ጥራት ጋር ተያይዞ እጅግ ብዙ ተግዳሮቶች ይነሳሉ። ከእነዚህም መካከል የትምህርት አሰጣጥ ሂደቱ በጽንሰ ሀሳብ ላይ ብቻ ያተኮረ መሆኑና አብዛኛውም ተማሪዎች የተማሩትን ትምህርት በግል ህይወታቸውና ስራቸው ላይ የሚተገብሩበት የመማር ማስተማር ስልት አለመኖሩ አንዱ ነው። ይህንን ችግር በትንሹም ቢሆን ለመቅረፍ በግብርናውና በሌሎች ዘርፎች ላይ የተሰማሩ ወጣቶችን ጂአይ ዜድ በተሰኘው ዓለም አቀፍ ግብረሰናይ ተቋም በኢትዮ ጆብስ ሬዲስኩልና የግብርና ሚኒስቴር አማካኝ ነት የተዘጋጀ በግርድፉ የተማሪ ተሞክሮ የተሰኘ ስልጠና ላለፉት ስድስት ወራት ተሰጥቷል። የዚህ ኤልኤክስዲ አካዳሚ የተሰኘ ስልጠና አስተባባሪና አሰልጣኝ ሜሮንስልሺ ስልሺ ኒ ኤክስፒሪየንስ ዲዛይን አካደሚ በጂአይዘድ ኢትዮጵያ እንዲሁም ኢትዮ ጆብስ ረዲስኩልና ሚኒስትሪ ኦፍ አግሪካልቸር ክሬት የተደረገ ፕሮግራም ነው። ሶ ፕሮግራሙ ምንድን ነው? ዋና አላማው የትምህርት አሰጣጥ መንገድን ለመለወጥ ነው። በተለይም በሚኒስትሪ ኦፍ አግሪካልቸር ስር ያሉ የተለያዩ ፕሮጀክቶችን ዴቨሎፕመንት ኤጀንቶች የሚባሉ የመንግስት ሰራተኞች አሉ። እነሱ ቀጥታ ከገበሬዎች ጋር ብዙ አይነት ስራዎችን፣ ትሬኒንጎችን ይሰራሉ። እነሱ ለገበሬዎች በሚሰጡት የተለያየ የትሬኒንጎች ላይ እሱን ለማሻሻል አዲስ አይነት የትምህርት አስጣጥ መንገድን ለመንደፍ የተመሰረተ ፕሮግራም ነው። ስልጠናው በሁለቱ ዙር ለሶስት ለሶስት ወራት ለ190 ሰዎች መሰጠቱን ሜሮን ተናገራለች። በዋናነትም አላማው ከገበሬው ጋር በቀጥታ የሚገናኙ የግብርና አሰልጣኞች እንዲሁም ደግሞ በሌሎች ዘርፎች ላይ ሆኖ የሚያሰለጥኑ ሰዎች የሰልጣኞቻቸውን ፍላጎትና ስነልቦና በመረዳት ቀለል ባለና በጨዋታ መልክ የተነደፉ የትምህርት ስርዓቶችን እንዲያዘጋጁ መርዳት ነው ትላለች። ዱ ፓርቱ የለርኒንግ ኤክስፒሪየንስ ዲዛይንም ሪሰርች ነው። ልክ መጀመሪያ ይህንን ነገር ከመስራታቸው በፊት ወደ ተለያዩ ክፍለ ሀገር ቦታዎች ሄደው ሪሰርች ሰርተዋል፣ ከፋርመሮቹ ጋርም እንዲሁም ከዴቨሎፕመንት ኤጀንቶቹ ጋር። ሶ ትልቁ ነገር ዲዛይን የሚያደርጉላቸው ሰዎች አኗኗራቸው ምን ይመስላል፣ የቀኑሏቸው ምን ይመስላል፣ የተለያዩ ይሄ ሶሻል ኮንቴክስት ውስጥ ያሉ ነገሮች አሉና እሱን ለመረዳት በደንብ ጥረው ነበር። ሶ ሪሰርች ከሰሩ በኋላ ነው መጥተው ቁጭ ብለው ኦኬ ትምህርት ሞጁሉ ይሄን ይመስላል። እንዴት ነው ይሄንን ወደ ኒንግ ኤክስፒሪየንስ ዲዛይን መቀየር የምችለው የሚለውን ነገር ሲያስቡ፣ ሶ ተጠቃሚውን ወይም ደግሞ የተማሪዎቹን ጉዞ ምን ይመስላል? ዩዘር ኤክስፒሪየንስ የምንለው ነገር አለ። እሱ እንዴት ነው እዛ ውስጥ ማስገባት የምችለው የሚለውን በደንብ አስበውበት ከጨረሱም በኋላ አንድ ፕሮቶታይፕ ደግሞ ደግሞ የማሻሻል መንገድ አለ። ስለዛ እነዚህ ዴቨሎፕመንት ኤጀንቶቹ ጋር ተገናኝተው ከእንደገና አሳይተዋቸው ከነሱም ብዙ አስተያየቶች ወሰዱና ደግሞ ደግሞ አስተካክለው ሶ ይሄ በአጠቃላይ ትምህርት ፕሮሰሱ የሚያስተምረን ምንድን ነው? ምንም ነገር ስንሰራ ተጠቃሚውን ያማከለ መሆን አለበት። ተጠቃሚው የሚፈልገው ነገር ካላገኘ ከዛ ጥቅም አይኖረውም። በአጠቃላይ የሰራነው ነገር እና እሱን በደንብ እኛም ለማስተማር ሞክረናል። እነሱም በትክክል ለሰሪው ሳይሆን ለተጠቃሚው ምን ምን ያስፈልገዋል የሚለውን ሁሌ በጭቅላታቸው ይዘው ነበር ሲሰሩ የነበሩት ፕሮቶታይፓቸውም በዚህ ስልጠና ላይ ተሳታፊ የነበረው ፍጹም ደስታ የዶቃ የቆዳ ማምረቻ አጋር መስራችና ዋና ስራ አስፈጻሚ ነው። ዶቃ ሌዘር ለአካል ጉዳተኞች የሙያ ስልጠናን እንደሚሰጥ ገልጾ ይሄ ስልጠና በተማሪዎቻችን ጫማ ውስጥ ራሳችንን እንድናይና ስልጠናዎቻችንም ተማሪዎቻችንን ከመረዳት እንዲጀምሩ ያግዛል ይላል። አንደኛ ኢምፓቲ ወይም በአማርኛው ርኅራሄ የሚለው ነገር ይህንን ስኪል ዲቨሎፕ እንዳደረግ ረድቶኛል። ኢምፓቲ የሚለውም ማለት ነው። ያ ምንድን ነው? አሁን እኔ ላስተላለፍ የምንችለው መልእክት ሊኖር ይችላል፣ ወይም ትምህርት ሊሆን ይችላል፣ ወይም መልእክት ራሱን ይቻሉ ይችላል፣ መድረክ ማዘጋጅ ሊሆን ይችላል እነዛ ሰዎች በምን አይነት መልኩ ይህንን ሊረዱልኝ ይችላሉ ወይም ሊገነዘቡልኝ ይችላሉ የሚለውን ዲዛይን አድርጌ ለእነሱ መልእክቴን እንዳስተላለፍ ማለት ነው። አዎ፣ ለምሳሌ በእኛ ሀገር ላይ ብዙ የማይፈለጉ ተደርገው ከሚቆጠሩ ፊልዶች አንድ ቲቪቲ የሚባለው ነው። እና ልክ እነሱ ሰዎች ሲሄዱ፣ አንዳንድ ማይወደዱ ወይም ደግሞ አልገባንም ወይ ደግሞ አይዲያውን አንደርስታንድ ሳያደርጉት የሚያስጠላቸው ትምህርት ወይም ፊልድ ይኖራል አይደለ? እነሱን እንዴት አድርገን ኢንጆይ በሚያደርጉበት ኤክስፔሪንስ እያደረጉት እንዴት የፈጠራ ችሎታቸውን እናዳብርላቸው ነው። በኤሌክትሪሲቲ የአንቺ በምትሰጪው ፕላትፎርም እያንዳንዱ ሰው አንቺ ማስተላለፍ የምትፈልጊውን መልእክት በስነስርዓቱ የሚገነዘብሽ ወይም አንደርስታንድ የሚያደርግሽ ከሆነ እነሱ የራሳቸው የሆነ ኢማጂን የሚያደርጉበት አስቴት ወይም አዲስ ወርልድ የሚያዩበት የራሳቸው የሆነ ቪው አላቸው አይደለ። ስለዚህ እነሱ አንቺ አስተማርሻቸውን በኢንዴር ኦን ዌይ ኢንዴር ኦን ወርድ ኢንተርፕሬት ማድረግ ይችላሉ ማለት ነው። ኮምፒቲቲቭ የሆኑ አይዲያዎች፣ ወይም ቻሌንጆች ወይም ሰዎችን ክሬት ማድረግ እንችላለን ማለት ነው። ፍጹም ከራሱ ተመክሮ በመነሳትም ይሄ የአሰልጣኛዊ ስልጠና በተለያዩ ዘርፎች ላይ ቢካተትም ብዙዎች ውጤታማ ሊሆኑበት ይችላሉ ይላል። ኤሌክትሪሲቲ የት ማንኛውም የትምህርት ዘውግ ላይ ሊጠቃለል የሚገባበት ነገር ነው ብዬ ማምነው ማለት ነው። ምክንያቱም አሁን እኛ ስንማር የእኛ ሞሮፍ የኛ ሀገር ትምህርት የእኛ ሀገር ስ ያው ስለኛ ሀገር ብቻ ተምር እኛ ሀገር ውስጥ ተምር ስለማቀኝ የምንለው ትምህርት ይሄ እንዲህ ነው። ጽሑፉ ላይ ብቻ ተኮረ ነገር ነው ና ቲዮሪ ቤዝድ ነው። ሰዎች ማለት ወይም የዙ ወይም ማንኛውም ሰው አንደርስታንድ የሚያደርግበት አይደለም እነዛ ነገሮች የሚቀርቡት ማለት ነው። እነዚህ ሞር ብናደርግ ሰው የተሻለ አንደርስታንድ ካደረገው የተሻለ ስራ መስራት ይችላል ማለት ነው። ሜሮን ስለሺ ስልጠናው ከቴክኖሎጂም ጋር መጣመሩን ታስረዳለች። ለዚህ ፕሮጀክት ሜንሊ በሚኒስትሪ ኦፍ አግሪካልቸር ስር የነበረው የነበሩት የዴቨሎፕመንት ኤጀንቶችን ባማከለ መንገድ ስለነበር እነሱ የሚደርሳቸው ሞጁል አለ። በተለያየ ዘርፍ ላይ አግሪካልቸር ሪሌትድ በሆኑ ዘርፎች ላይ ሶ ያንን ሞጁል ተቀብለው አንብበው አጥንተው ትሬኒንግ በአመት አንዴ ወይ ሁለቴ ሊወስዱ ይችላሉ። ከዛ ግን እንደዛ የተማሩትን እንዳለ ነገር በመጨረሻ ላይ ለገበሬዎቹ ሄደው ማስተማር አለባቸው፣ ማሳየት የተለያዩ መንገዶችን እዛ ላይ ያነበቡት ካጠኑት ማለት ነው። እሱን ለመቀየር ነው ከእሱን የተነሳው ይሄ ለርኒንግ ኤክስፒሪየንስ ዲዛይን የሚባለው ኮንሴፕቱ፣ ቅድም እንዳልኩት የተማሪዎችን ፍላጎት ማለት በዚህኛው ኬዝ ደግሞ የእኛ ተማሪዎች ይሰሩ የነበሩት እነዚህ ዴቨሎፕመንት ኤጀንቶች በምን መንገድ ቢማሩ ወይም ትሬንግ ቢደረጉ ጥሩ ነው የሚለውን ነገር ለመቀየር የነሱን ፍላጎት ማጥናት ነበረባቸው ማለት ነው። እና ቴክኖሎጂ በተደገፈ የትምህርት አሰጣጥ መንገድን መንደፍ እና የትምህርት አሰጣጥ መንገዱን ኦልሶ መቀየር ነው ያስተማርናቸው ናቸው ማለት ነው። ሜሮን ስለሺ ይህ ስልጠና በቀጣይነቱ ላይ እስካሁን ድረስ ከባለድርሻ ተቋማቱ የተገለጸ ነገር እንደሌለ ያስታወቀች ሲሆን ተመራቂዎቹ ግን በያሉበት ዘርፍ እውቀታቸውን የማጋራት ኃላፊነት እንዳለባቸው አጽንዖት ሰጥታ አሳስባለች። ከአሜሪካ ድምፅ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።

ቅርሻ ጉል ቦታ እንጃምን እንደሆ ያስነካሽኝ ከሀገር ከሞላ ሰው የምለው አንችን እንጃምን እንደሆ እኔስ ምናውቄ መወሰዴ በዛ ባንቺ መነጠቄ እንዲያምን ይሆን።

I'm a የጋቢና ጊዜ መሰናዶ እዚህ ላይ ተጠናቀቀ። ዕለቱ እንግዲህ እሁድ ህዳር 10 2015 ዓም ነው። በዛሬ ዕለት በጉጉት የሚጠበቀው የ2022 ዓም የካታር የዓለም ዋንጫ ይጀምራል። እንግዲህ መሰናዶን ለምትከታተሉ ሁሉ መልካም ውጤትን እንመኝላችኋለን። የደንገረሙ መሰናዶን በመምራት ኤልያስ አስማራ፣ በቅንብሩ ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን በዚሁ እንሰናበታለን። ጤና ስትል ደቀቀ ወደቀ አጣሁኝ መዳኛ፣ ምን አይነት ፍቅርነው ኃይለኛ። ዘንድሮስ እዳዬ እህህህ ብቻ ነው ዜማዬ። እንጃ ምን እንደሆን ያስነካሽኝን፣ ከሀገር ከሞላ ሰው የምለዋችን። እንጃ ምን እንደሆን እኔስ ምናውቄ